መንፈሳዊ መሪ ምዕራፍ 11 መንፈሳዊ መሪውና የጸሎት ህይወቱ ልመናና ጸሎት ምልጃም ምስጋናም እንዲደረጉ ከሁሉ በፊት እመክራለሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1። ከማንኛውም ነገር ይልቅ አንድ መሪ በጸሎት ህይወቱ ከሌሎች ቀድሞ መገኘት ይኖርበታል። ያም ሆኖ ግን የግድ መሪ ባይሆን እንኳ ማንኛውም አስተዋይና በሳል ክርስቲያን በጸሎት ህይወቱ ማደግ እንደሚኖርበት ሳይዘነጋ ነው። ማንም ቢሆን በጸሎት ህይወቴ አድግ ያለው የሚፈለገውን ደረጃ ደርሻለሁ በማለት መዘናጋት አይኖርበትም። አንድ ሰው ስናገሩ ክርስቲያን ራሱን ዝቅ አድርጎ እንዲመለከት ማድረግ ከፈለጉ ስለ ጸሎት ህይወቱ እጠይቀዋለሁ። እንዲጸጸትና ድካሙን እንዲያውቅ የሚያደርግ ከዚህ የተሻለ መንገድ አላገኘውም ብለዋል። ጸሎት በጣም ጥንታዊና በሰው ልጆች ደመ ነፍስ ውስጥ ያለ የሃይማኖት መገለጫ ነው። በላይ በሰማይ ካለው መስኮት ጋር የሚገናኝ የሚያገናኝ፣ ያም ሆኖ ግን ማንኛውም ህጻን ሊለማመደው የሚችል ጉዳይ ነው። በደፈናው ጸሎት ለአንድ ክርስቲያን የስትንፋሱን ያህል አስፈላጊ ነው ማለት ይቻላል። በጣም የሚገርመው ግን ብዙዎቻችን መጸለይ አንፈልግም። በተፈጥሯችን ወደ እግዚአብሔር መቅረብ ደስ የሚያሰኘን አይደለንም። ስለ ጸሎት ኃይልና ጥቅም በአንደበታችን እናገራለን። በሳል መንፈሳዊ ህይወት እንዲኖረን ከተፈለገ ጸሎት እጅግ አስፈላጊ መሆኑን እንመክራለን። ቅዱሳት መጻሕፍት ስለ ጸሎት ኃይልና ጥቅም ደጋግሞ ይናገራሉ፣ ብዙ ምሳሌዎችንም ያቀርባሉ። ይህ ሁሉ ሆኖ ግን ስንጸልይ አንገኝም፣ ብንጸልይም መጸለይ የሚገባንን ያህል አይደለም እስቲ የጸሎት ሕይወታችንን ለማነቃቃት እንዲረዳን በአንድ ወቅት እንደኛ ደካሞች የነበሩ በኋላ ግን ትላላቅ የጸሎት ሰዎች የሆኑ አንዳንድ አገልጋዮችን ሕይወት እንመልከት። የሳሙኤል ቻድዊክን ሕይወት ታሪክ የጻፈ ሰው እንዲህ ይላል። እጅግ ብርቱ የጸሎት ሕይወት ነበረው። በጣም በማለዳ ከእንቅልፉ ይነሳና በግሉ ጽሞና ወደሚያደርግበት ጸሎት ክፍል ገብቶ እስከ ቁርስ ሰዓት ድረስ ይጸልያል። በግል የጸሎት ሕይወት በመበርታቱ በአደባባይ አገልግሎትም እንዲሁ ብርቱና ውጤታማ ነበር። የሚጸልየው ከእግዚአብሔር አንዳች ነገርን በመጠበቅ ነበር። እግዚአብሔር አስደናቂ ነገርን እንዲያደርግ ካለው ጽኑ ፍላጎት የተነሳ ነበር። በሕይወቱ ማክተሚያ ላይ ግን የሚገባኝን ያህል ሰፊ የጸሎት ጊዜ ቢኖረኝ እወድ ነበር፣ ጥቂት ብሠራ ብዙ ብጸል ይሻለኝ እንደነበር በጥልቅ ልቦና ያስባለሁ ብሏል። አንድ ሌላ ውቅ ክርስቲያንም ለመጸለይ ስፈልግ ልቤ ወደ እግዚአብሔር ለመቅረብ ዳተኛ ይሆንብኛል፣ ወደ እግዚአብሔር ሲቀርብ ደግሞ ባለውበት ስፍራ መቆየት ያሰኘኛል ብሏል። እንዲህ ራሱን መግዛትና መቆጣጠር እጅግ አስፈላጊ የሚሆነው እዚህ ላይ ነው። ያው ሰው ምክሩን ሲያካፍለን እንዳትጸልዩ ስንፍና እና ዳተኛነት ብጫጫናችሁም በፍጹም እጃችሁን አትስጡ። መጸለይ ማትችሉ መስሎ ብታያችሁ መጸለይን ፈልጉ፣ ለመጸለይ ከፍተኛ ሙከራ አድርጉ ይላል። እንደ ማንኛውም ችሎታ በጸሎት ሕይወታችን እንድንበረታ ከተፈለገ ጊዜ ይጠይቃል። በጸሎት የምናሳልፈው ጊዜ ስለ አስፈላጊነቱና ጥቅሙ ያለንን ግንዛቤ ያመለክታል። ምክንያቱም በጣም አስፈላጊ ነው ለምንለው ጉዳይ ምንም ቢሆን ጊዜ አናጣለትም። ብዙዎች ለምን ለጸሎት ጊዜ እንደሌላቸው እንደ ምክንያት የሚያቀርቡት የሥራ ብዛትን ነው። እንደ ማርቲን ሉተር ላሉ ግን የሥራ ብዛት ብዙ ጊዜያቸውን በጸሎት እንዳያሳልፉ ምክንያት ሆኖላቸዋል እንዲያሳልፉ ምክንያት ሆኖላቸዋል። ለምቀጥለው ቀን ሥራው ስላለው እቅድ ሲጠየቅ ከጠዋት ጀምሮ እስከ ሌሊት ድረስ መስራት ይፈልጋለሁ፣ ስለዚህም የመጀመሪያዎቹን ሦስት ሰዓቶች በጸሎት ማሳለፍ ይኖርብኛል ነበር ያለው። ለጸሎት አስፈላጊነት ያለን ግምት እንደ ጌታ ኢየሱስ ወይም የሉተር ያህል ቢሆን ኖሮ እኛም ለጸሎት ሰፊ ጊዜ እንሰጥ ነበር። እርግጥ ነው ጸሎት ራሱን የቻለ አእምሮአዊ ችግር ሊኖረው ይችላል። ያም ሆኖ ግን ጸሎት ውጤት ያለው መሆኑን የሚጠራጠሩ ሰዎች ሲሞክሩት አይታይም፣ ወይም ስለ ጸሎት የተነገረውን ተግባር ላይ አያውሉም። ጸሎትን የምንማረው በመጸለይ ብቻ ነው። ከዚህ ውጭ ሌላ አማራጭ የለም። የትኛውም አይነት ፍልስፍና ነክ ምክንያት ነፍስ እንድትጸልይ ማድረግ አይችልም። ለመጸለይ የሚያስፈልጉ ነገሮችን አሟልቶ የተገኘ ሰው ግን መልስ ማግኘቱ የማያጠራጥር ነው። ከእግዚአብሔር ጋር ኅብረት ማድረጉን ከመገንዘቡ የተነሳ ደስ ይለዋል። የጸሎትን አስፈላጊነት ለመረዳት ከጌታ ኢየሱስ ክርስቶስ የተሻለ ምሳሌ ሊሆንን የሚችል የለም። ስለሆነም አንድ አገልጋይ ምሳሌ የሚሆነው ከፈለገ የጌታን ሕይወት መመልከት ይኖርበታል። ጸሎት የማያስፈልገው ሰው ቢኖር ኖሮ ያ ሰው ምንም ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ሲሆን ነበር። ጸሎት ዋጋ የሌለው ቢሆን ኖሮ አይጸልይም ነበር፣ ስለ ጸሎትም አያስተምርም ነበር። በተቃራኒው ግን ጸሎት በሕይወቱም ሆነ በትምህርቱ ምን ያህል ፍሬ ሰፊ ስፍራ እንደተሰጠው መመልከት ይቻላል። ይህን እንደሚገባ ብንመረምር ለተግባሩም ሆነ ለትምህርቱ ጥርት ያለ ራእይ ሊኖረው የቻለው በመጸለዩ እንደነበር እንረዳለን። የእግዚአብሔር አባቱን ፈቃድ እንዲያደርግና ምንም እንኳ ከባድ ዋጋ ቢያስከፍለውም እስከ መጨረሻ መጽናት የቻለው በመጸለዩ ነበር። በመለወጥ ተራራ ክብሩ የተገለጠው ከረጅም ጸሎት በኋላ ነበር። ለእርሱ ጸሎት ማለት በቸልተኛነት የሚደረግ ጉዳይ ሳይሆን እጅግ አስፈላጊ ነበር የደስታው ምክንያትም ነበር። አንድ ሰው በሉቃስ 5 16 ላይ በጻፉት ማብራሪያ እንዲህ ብለዋል። ከዚህ ጥቅስ ስለ ጌታ ኢየሱስ ክርስቶስ የዕለት ተዕለት ተግባር ፍንጭ የሚሰጥ ሐሳብ እናገኛለን። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። እዚህ ላይ ወንጌላዊ የተናገረ ያለው ስለ ሁልጊዜ ጊዜ ልማዱ እንጂ አልፎ አልፎ ስለሚያደርገው ነገር አለመሆኑ ሊታወቅ ይገባል። ጸሎት ሰፊ ጊዜ መስጠት ለዚህም ጉዳይ ወደ ገለልተኛ ስፍራ መሄድ የጌታችን የዕለት ተዕለት ልማድ ነበር። ከሰዎቹ ሁከታና ጫጫታ ዘወር በማለት ከእግዚአብሔር ጋር ቀጥተኛ ግንኙነት ለማድረግ በጣም ራቅ ብሎ ወደ ምድረ በዳ ይሄድ ነበር። ይሄን ሲያደርግ ይመለከቱት የነበሩ ሰዎች ያን ያህል መንፈሳ ኃይልና ሥልጣን የነበረው ያን ያህል አስደናቂ ታምራትን የሚያደርግ ሰው መንፈሱን ማደስ ወደሚችልበት የኃይል ሁሉ ምንጭ ወደ ሆነው አምላክ በየለቱ በጸሎት መቅረቡ ምናልባት ሳያስገርማቸው አይቀርም። እነሱን እንደዚያ ካስገረመ የሕይወት ልዑል የዘላለማዊ ቃልና የእግዚአብሔር ልጅ የሆነው ኢየሱስ እለት በዕለት ወደ እግዚአብሔር ጸጋ ፊት መቅረቡ፣ በየዋህነት መንፈስ በእግዚአብሔር ፊት ተደፍቶ ከሱ ዘንድ የሚያስፈልገውን ጸጋ በጸሎት መቀበሉ እኛንም የበለጠ እንደሚያስገርመን አስባለሁ። ክርስቶስ ሙሉውን ሌሊት በጸሎት ያሳልፍ ነበር። ሉቃስ ምዕራፍ 6 ቁጥር 12። ከእግዚአብሔር አባቱ ጋር የሚያሳልፈው ረጅም ጊዜ እንዲኖረው ገና ሌሊቱ ከመንጋቱ በፊት ተነስቶ ይጸልይ ነበር ማርቆስ 1 35። በሕይወቱም ሆነ በአገልግሎቱ ከፍተኛ ውሳኔ የሚያደርግበት ሁኔታ ሲገጥመው ከምንም በፊት ረጅም ጊዜ በእግዚአብሔር ፊት በጸሎት ያሳልፍ ነበር ሉቃስ 5 16 ይመልከቱ። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር የሚለው የዘወትር ልማዱን ለማመልከት ነበር። ትምህርቱም ሆነ በምሳሌነቱ ከዕለታዊ ውጣ ውረድ ገለል ብሎ የመጸለይን አስፈላጊነት ደቀ መዛሙርቱ ልብ ውስጥ አኑሯል ማርቆስ 646 ሉቃስ 928። ሰዎችን ለመንፈሳዊ ኃላፊነት ስንመርጥ ጌታ ኢየሱስ ክርስቶስ ደቀ መዛሙርትን ከመምረጡ በፊት ያደረገውን አይነተኛ ምሳሌ ሊሆነን ይገባል። ጌታችንም ሆነ አገልጋዩ ሐዋርያው ጳውሎስ እውነተኛ ጸሎት አልፎ አልፎ የምናደርገው መዝናኛ አለመሆኑን ግልጽ አድርገዋል። አንኛውም ውጤት ያለው ጸሎት አስቀድሞ የሰዎችን ጉልበትና ብርታት ተሟጦ እንዲወጣ ያደርጋል። ከልብ የሚደረግ ምልጃና መስዋዕትነትን ይጠይቃል። ደምን የማፍሰስን ያህል መስዋዕት መሆንን ይፈልጋል አለ አንድ ጻፊ። ጸሎት ምን ያህል መስዋዕትነት የሚጠይቅ ጉዳይ እንደሆነ ሲያመለክት፣ ምንም የድካም ምልክት ሳያሳይ ጌታ ብዙ ታላላቅ ነገሮችን አድርጓል የጸሎት ሕይወቱን በተመለከተ ግን ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ተብሎለታል። ዕብራውያን አምስት ሰባት ጳውሎስና ኤጳፍራ ምን ያህል በጸሎት ይጋደሉ እንደነበር ስናንብ፣ ስለ ጸሎት ሕይወታችን ቸልተኛነት ምን ያህል ራሳችን እንታዘበው ይሆን? ኤጳፍራ ሁልጊዜ ስለ እናንተ በጸሎቴ በጸሎቱ ይጋደላል አለ ጳውሎስ በቆላሴስ ለነበሩ አማኞች አማኞች ስጽፍ ቆላሴስ ምራፍ 4 ቁጥር 12። በተጨማሪ ለነዚሁ አማኞች እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ እወዳለሁ በማለት እንዴት አይነት ሁኔታ እንደሚጸልይላቸው ጽፏል። ምራፍ 2 ቁጥር 1። መጋደል የሚለው ቃል መቃተት ወይም ማቃሰት ከሚለው ጋር ተመሳሳይ ሲሆን አንድ ሰው ኃይሉ እስከሚሟጠጥ ድረስ ተግቶ መስራቱን ለመናገር የምንጠቀምበት ቃል ነው። ቆላሲያስ ምዕራፍ 1 ቁጥር 29። ወይም ደግሞ በትግል አሸናፊ ሆኖ ለመገኘትና ሽልማትን ለመቀበል በርትቶ የሚታገል ሰው ሁኔታን ያመለክታል። አንደኛ ቆሮንቶስ 9 25 ሕይወቱን ለማዳን በጦር ሜዳ በጀግንነት የሚዋጋ ወታደርን ያመለክታል። አንደኛ ጢሞቴዎስ 6 12 ወይም ደግሞ ጓደኛውን ለመታደግ የሞት ሽረት ትግል በማድረግ ላይ ያለ ሰውን ያመለክታል ዮሐንስ 18:36። እንግዲህ እነዚህንና ሌሎች ምሳሌዎችን በማገናዘብ ስንመለከት እውነተኛ ጸሎት ምን ያህል ራስን ማለማመድና ቆራጥነትን እንዲሁም የአእምሮ ትኩረትን እንደሚጠይቅ መረዳት እንችላለን። ከሰዎች መካከል የጳውሎስን ያህል ስለ ጸሎት ሕይወት ምሳሌ የሚሆነን ማግኘት በጣም አዳጋች ነው። ይሁን እንጂ እርሱ ራሱ እንዴት እንድንጸልይ እንደሚገባን አናውቅም በማለት መናገሩ ማስታወስ ሊያበረታታን ይገባል። ሮሜ ምዕራፍ 8 ቁጥር 26 እስከ 28 ስንጸልይ መንፈስ ቅዱስ ከእኛ ጋር ግንኙነት ያደርጋል፣ ከእኛ ጋር አብሮ በምልጃ ይቃትታል። ስለ ጸሎት ሰፊ ግንዛቤ ሊኖረን ይችላል። የጸሎትን እውነተኛነትና ተገብነት የሚያመለክቱ ብዙ የቅዱሳት መጽሐፍ ተስፋዎችን በቃላችን አጥንተን ይሆናል። ይህንንም መሰረት በማድረግ ከልባችንን ጸልይ ይሆናል። መንፈስ ቅዱስ በጸሎት ውስጥ ያለውን ድርሻ ከዘነጋን ግን ዋናው ቁልፍ ነገር አምልጦናል ማለት ነው። ስለ ጸሎት በየጊዜው መማር አስፈላጊ ቢሆንም ዋናው መምህር መንፈስ ቅዱስ ራሱ መሆኑን መዘንጋት የለብንም። ከሌሎች የመንፈስ ቅዱስ ስራዎች ይልቅ በጸሎታችን ምን ያህል ረዳታችን እንደሆነ በቅዱሳት መጽሐፍ በተደጋጋሚ ተገልጧል። እውነተኛ ጸሎት የምናደርገው መንፈስ ቅዱስ በነፍስ ውስጥ ስንቀሳቀስና ሲሰራ ነው። ጳውሎስ ሆነ ሐዋርያው ይሁዳ ውጤት ያለው ጸሎት ማድረግ የሚቻለው በመንፈስ በመጸለይ እንደሆነ ያስተምረዋል። እውነተኛ ጸሎት መመንጨት ያለበት በክርስቲያኑ ውስጥ ከሚኖረው ከመንፈስ ቅዱስ ነው። በመንፈስ መጸለይ ሁለት ወይም ጥንድ ትርጉሞች ሊኖሩት ይችላል። የክርስትና ሕይወትን የምንኖረው በመንፈስ ቅዱስ ሐሳብ እንደመሆኑ መጠን በመንፈስ ክልል ውስጥ ሆኖ መጸለይ ማለት ሊሆን ይችላል። ይሁን እንጂ አብዛኞቹ ጸሎቶቻችን የራሳችንን ፈቃድ መሰረት ያደረገ ነፍሳዊ እንጂ መንፈሳዊ አይደሉም። አብዛኞቹ ጸሎቶቻችን በአእምሮ የሚደረጉ ናቸው። የምንጸልየውም እንደ ራሳችን ሀሳብና ፈቃድ ብቻ እንጂ መንፈስ ቅዱስ የሚያስተምረንና በሚመራን መሰረት አይደለም። እውነተኛ ጸሎት ግን ከዚህ የጠለቀ ትርጉም አለው። እውነተኛ ጸሎት ስጋን እንደ መሳሪያ ሊጠቀምበት ይችላል። የአእምሮ ትኩረትንና ትብብርን ይጠይቃል። ሆኖም ዋናው ግንኙነት ግን ከመንፈሳዊው ጋር ነው። እንዲህ ያለው ጸሎት ደግሞ ግቡ ሰማያዊ መንግስት ነው። ከዚህም በተጨማሪ በመንፈስ መጸለይ ማለት በመንፈስ ቅዱስ ኃይልና ብርታት መጸለይ ማለት ነው። በጸሎትና በልመና ዘወትር በመንፈስ ጸልዩ። ኤፌሶን ምዕራፍ 6 ቁጥር 18። ጸሎት ከሰው ችሎታ በላይ የሆነ ነገርን የሚያከናውን በመሆኑ ከሰው በላይ የሆነ የኃይልን ይጠይቃል። ያን ኃይል የምናገኘው ደግሞ ከመንፈስ ቅዱስ ብቻ ነው። መንፈስ ቅዱስ የጸሎት መንፈስ ከመሆኑ ሌላ የኃይል መንፈስም ነው። የሰው ብርታት አእምሮና ፈቃድ ማከናወን የሚቻለው ሰው ማድረግ የሚችለውን ብቻ ነው። በመንፈስ ቅዱስ መጸለይ ግን መለኮታዊ ምንጮችን ይከፍታል። ጸሎትን በተመለከተ መንፈሳዊ መሪ በሚገጥመው አካላዊና ሞራላዊ ድክመት መንፈስ ቅዱስ ሊረዳው ፈቃደኛ ነው። ምክንያቱም በጸሎት የተጠመደች ነፍስ ሶስት ዋና ዋና እንቅፋቶች ሊገጥሟት ስለሚችሉ ነው። ይሁን እንጂ በመንፈስ እርዳታና እገዛ በእነዚህ ድክመቶች ላይ ድልን ያገኛል። አንዳንድ ጊዜ በራሱ ልብ ውስጥ ያለ ኃጢአት ወይም ርኩሰት መሰናከል ይሆንበታል። ይሁን እንጂ ሙሉ በሙሉ በመንፈስ ቅዱስ እስከተደገፈ ድረስ ከኃጢአት ሊያነጻ ወደሚችለው ወደ ክቡር የኢየሱስ ክርስቶስ ደም ይመራዋል። በደሙ ታጥቦ እንቅፋት ከሆነበት ኃጢአት መንጻት ይችላል። አንዳንድ ጊዜ ደግሞ የራሱ እውቀት ውስንነት መሰናክል ይሆንበታል። መንፈስ ቅዱስ ግን የእግዚአብሔርን አእምሮ እንኳ ያውቃል። ስለዚህ በጸሎት በእርሱ ፊት ሆኖ ከጠበቀ ይህን የእግዚአብሔር እውቀት ያካፍለዋል። ይህንንም የሚያደርገው የሚያቀርበው ጸሎት እንደ እግዚአብሔር ፈቃድ መሆን አለመሆኑን ለልቦናው ግልጽ በማድረግ ነው። አንዳንድ ጊዜ ከስጋው ድካም የተነሳ የምድራዊ ነገሮች እስረኛ ስለሚሆን እንደሚገባ እንዳይጸልይ መሰናክል ይሆንበታል። ከሁኔታዎች መጫጫን ወይም ከተለያዩ ነገሮች የተነሳ መጸለይ ያቅተዋል። በእምነት ወደ እርሱ ሲቀርብ ግን መንፈስ ቅዱስ የሚጫጫን ሁኔታን ወይም ሌሎች ድካሞችን አሸንፎ በጸሎት እንዲተጋ ይረዳዋል። ከነዚህ ድካሞች በተጨማሪ የሰይጣን ተቃውሞ የሚያመጣው ጥርጥርና ተስፋ መቁረጥ አገልጋዩ በጸሎት እንዳይበረታ እንቅፋት ሊሆንበት እንደሚችል መታወቅ አለበት። በጸሎት ላይ ያለው ሰው እንዲህ ያለ ችግር ሊገጥመው ሲገጥመው መንፈስ ቅዱስ የጠላትን ኃይልና ተቃውሞ የሚያሸንፍበትን ሰማያዊ ኃይል ይሰጠዋል። ከዚህ በላይ የተመለከትናቸው ድካሞች ወይም እንቅፋቶች ለብዙዎቻችን አዲስ እንደማይሆኑ አስባለሁ። ይሁን እንጂ እዚህ ላይ ማንሳት የሚፈልገው ጥያቄ ከመንፈስ ቅዱስ የሚገኘውን ኃይልና እገዛ በአሁኑ ሕይወታችን እየተለማመድን ነው ወይ የሚል ይሆናል። ምናልባት እኛ ሳናውቀው የመንፈስ ቅዱስ ኃይል እና እገዛ እንደማያስፈልገን እናስብ ይሆን? በመንፈስ መጸለይና ለጸሎታችን መልስ የማግኘት ሕይወትን እየተለማመድን ነው? አንዳንድ ጊዜ ስለ መንፈሳዊ ነገሮች ያለን የአእምሮ እውቀትና በተግባር የምንለማመደው ኃይልና እውነታ እርስ በርሱ ይጋጭብናል። እናውቃለን የምንለው በተግባር አንኖረውም። ጸሎት መንፈሳዊ ውጊያ መሆኑን ቅዱሳት መጻሕፍት ይናገራሉ። መጋደላችን ወይም ውጊያችን ከአለቆችና ከሥልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። ኤፌሶን ምዕራፍ 6 ቁጥር 12። የጸሎት ሕይወትን በተመለከተ ሁለት ሳይሆን ሦስት ኃይላት ተሳትፎ ያደርጋሉ። በአንድ በኩል እግዚአብሔር፣ በሌላ በኩል ዲያብሎስ አለ። የሚጸልየው ሰው ደግሞ በመካከል አለ። ምንም እንኳ በራሱ ኃይል ደካማ ቢሆንም በዚህ በበጎና በበጉና በአውሬው መካከል በሚደረግ ውጊያ እየጸለየ ያለው ሰው የሞት የሽረት ትንቅንቅ ይጠብቀዋል። ኃይልና ስልጣኑ የእርሱ የራሱ ሳይሆን እምነቱን ካደረገበት ክርስቶስ ድል የሚቀበለው ነው። ኢየሱስ መስቀል ላይ ሰይጣንና ሰራዊቱን ድል ነስቷቸዋል። በክርስቶስ በማመኑ ደግሞ የሚጸልየው ሰው ሰይጣንና ሰራዊቱን ድል ያደርጋል። ማንኛውም ወንጌሎችን በጥንቃቄ የሚያነብ ሰው ኢየሱስን ይበልጥ ያሳስበው የነበረው የሰዎች ክፋት ወይም አስቸጋሪ ሁኔታ ሳይሆን ከእነዚህ ነገሮች በስተጀርባ የሚሰሩ የክፋት ኃይላት መሆናቸውን ይረዳል። ቅን አሳቢና ሁልጊዜ ተናጋሪ ከነበረው ጴጥሮስ እንዲሁም ከከሃዲውና ከሸፍጠኛው ይሁዳ በስተጀርባ የሰይጣን ተንኮል እንደነበር ኢየሱስ መመልከት ችሏል። መልካም አሳቢና ተቆርቋሪ በሚመስል አነጋገር ጴጥሮስ ሲገስጸው፣ ወደ ኋላዬ ሂድ አንተ ሰይጣን ነበር ያለው። በአካባቢያችን በኃጢአት የታሰሩና የሰይጣን ምርኮኛ የሆኑ ሰዎች ይገጥሙናል። የእኛ ተግባር ደግሞ ለእነዚህ ሰዎች መጸለይ ብቻ ሳይሆን ምርኮኛ ያደረጋቸውን ሰይጣንን መቃወም ጭምር መሆን አለበት። ከእጆቹ ፈልቅቀን ማውጣት አለብን። ይህን ማድረግ የሚቻለው ደግሞ ኢየሱስ ክርስቶስ መስቀል ላይ ባስከለኝልን ድል ብቻ ነው። የኢየሱስ ዋናው ትኩረት ውጤት ላይ ሳይሆን ምክንያቱ ላይ ነበር። ሁኔታዎች ላይ ሳይሆን ለሁኔታዎች መበላሸት ምክንያት የሆነው ኃይል ላይ ነበር። ጸሎትን በተመለከተ መንፈሳዊ መሪው ይህን ዘዴ ተግባር ላይ ማዋል ይኖርበታል። በሚደረገው መንፈሳዊ ውጊያ አብረውት ያሉትን ወደ ድል መምራት አለበት። ኢየሱስ ስለ ሰይጣን በምሳሌ ሲናገር በከፍተኛ ሁኔታ በታጠቀና ቤተ መንግሥቱንና ንብረቱን በትጋት በሚጠብቅ ኃይለኛ ሰው መስሎታል። ንብረት አድርጎ የያዛቸውን እንዲለቅ ከተፈለገ፣ በቁጥጥር ስር ያሉት ምርኮኞች ነጻ እንዲወጡ ከተፈለገ፣ በመጀመሪያ ኃይለኛው ሰው መታሰር አለበት። ኃይሉን መንጠቅ አለበት። በቁጥጥሩ ስር ያደረጋቸውን ማስለቀቅ የሚቻለው ያን ብቻ ነው። ማቴዎስ 12 28-29 የዲያብሎስን ሥራ ሊያፈርስ፣ ማለት አቅም ለማሳጣት፣ ምርኮን ለመጠይ ለመንጠቅ የእግዚአብሔር ልጅ ተገለጠ። ወደ ተባለለት ክርስቶስ መቅረብ ካልሆነ በቀር ኃይለኛውን ማሰር ሌላ ምንም ትርጉም ሊኖረው ይችላል። ኢየሱስ በቀራኔው መስቀል ላይ በፈጸመው ድል በማመን በሚደረግ ጻሎት ካልሆነስ ይህን በምን አይነት መንገድ ማድረግ ይቻላል? ይህን ጌታ የሰጠውን ቅደም ተከተል በመዘንጋት መሳሳት መሳሳት የለብንም። ምርኮኞችን ነፃ ማውጣት የሚቻለው በመጀመሪያ ጠላት ትጥቁን ሲፈታና ሲሸነፍ ብቻ ነው። ደካሞች ለነበሩት ደቃ መዛሙርቱ ጌታ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ብሏቸዋል። እኛም ከዚህ መለኮታዊ ስልጣን የተነሳ ድልን እንደምናገኝ እርግጠኛ መሆን ይኖርብናል። ሉቃስ 1019። መሪነት ማለት ሌሎችን የማንቀሳቀስና የመምራት ችሎታ እንደመሆኑ መጠን አንድ መንፈሳዊ መሪ ይህን ውጤታማ በሆነ መልክ እንዴት ማድረግ እንደሚችል ንቃት ሊኖረው ይገባል። ሀድሰን ቴይለር የተባለው ሚስዮናዊ ጸሎት በሚገኝ የእግዚአብሔር ኃይል ብቻ ሰዎችን ማንቀሳቀስ ይቻላል የሚል አባባል እንደ ነበረው ተደጋግሞ ይጠቀሳል። በሚስዮናዊ አገልግሎቱ ይህን እውነት በተግባር አሳይቷል። ይህን እውነት መቀበልና እንደ መፈክር ማስተጋባት አንድ ነገር ነው። ዘወትር ተግባር ለማዋል ግን የተለየ ነገር ነው። ሰዎችን ማንቀሳቀስ ወይም መምራት ከባድ ነገር ነው። እንዲያውም ውስብስብና ግትር የሆነው የሰው ልብ እንዲለወጥ ከመጸለይ ይልቅ ስለ አንዳንድ ጊዜያዊ ችግሮች መጸለይ ይቀላል። እንግዲህ የመንፈሳዊ መሪ ሰዎችን የማንቀሳቀስ ችሎታ የሚለካው የእግዚአብሔር ፈቃድ ነው ብሎ ወደሚያምነው ነገር በዚህ መልክ የሰዎችን ልብ ማነሳሳት ትችል ነው። እንዲህ ያሉ ነገሮችን፣ ችግሮችን መፍታት የሚቻልበትን ቁልፍ ደግሞ እግዚአብሔር ሰጥቶታል። የሰው ልጅ ትልቁ ክብሩ በእግዚአብሔር አምሳል መፈጠሩ ነው። ከዚያም የተነሳ ነጻ የመምረጥ መብት ስላለው በዚህ መብት ሁሉን ለሚችል አምላክ እንኳ እሺ ወይም እምቢ ማለት ይችላል። እንግዲህ ይህን እውነት ግምት ውስጥ በማስገባት ጸሎትን ስንመለከተው አንዳንድ ችግሮች ወይም ጥያቄዎች ልነሱ እንደሚችሉ ገልጽ ነው። የሰው ልጅ ነጻ የመምረጥ ነጻነት አለው የምንል ከሆነ በጸሎት አማካኝነት የአንዳንድ ሰው ጸባይ ለመለወጥ የምናደርገው ሙከራ ይህን ነጻ የመምረጥ መብቱን መጋፋት አይሆንም ወይ ለአንድ ሰው ጸሎት መልስ መስጠት ሲል እግዚአብሔር ለሌላውን ሰው የመምረጥ ነጻነት መዳፈር አለበት ወይ? እንደዚያ እንዲያደርግ ጸሎታችን እግዚአብሔር ካላነሳ እግዚአብሔርን ካላነሳሳ ታዲያ የመጸለያችን ጥቅሙ ምንድን ነው? ለዚህ ችግር መልስ ለማግኘት በመጀመሪያ ደረጃ ማወቅ ያለብን እግዚአብሔር ማንኛውንም ነገር የሚያደርገው ከባህሪው ከማንነቱ በሚስማማ መንገድ መሆኑን ነው። እግዚአብሔር ከባህሪው ጋር የሚጋጭ ነገር አያደርግም። በእምነት ለሚደረግ ጸሎት መልስ መስጠት ከፈለገ መልስ ይሰጣል። ይሁን እንጂ ያንን የሚያደርገው ከመለኮታዊ ባህሪው ጋር በሚጋጭ ሁኔታ አይደለም። ቃል የገባውን ሁሉ ይፈጽማል። ሆኖም ቃሉን የሚፈጽመው ከባህሪውና ከማንነቱ ጋር በሚስማማ ሁኔታ ነው፤ ምክንያቱም ራሱን ሊክድ አይችልምና። በአንድ ወቅት የሚናገረው ቃል በሌላ ጊዜ የተናገረውን ቃል አይጻረርም። በሌላ በኩል ደግሞ የምልጃን ጸሎት ማድረግ እንዳለብን በፍጹም የማያሻር መለኮታዊ መመሪያ ነው። እንግዲህ ይህን መመሪያ የሰጠው ራሱ እግዚአብሔር መሆኑ ከታመነ የሰዎችን ነጻ የመምረጥ ነጻነት ሳይጋፋ ወይም የራሱን ባህርይ ሳይጻረር ለጸሎታችን መልስ እንደሚሰጥ እርግጠኞች መሆን ይኖርብናል። ከእግዚአብሔር እይታ አንጻር ለጸሎት መልስ በመስጠትና የሌሎችን ነጻ መብት በማክበር መካከል ምን አይነት ግጭት አይኖርም። ምንም አይነት ግጭት አይኖርም። ለባለስልጣኖች እንድንጸልይ ያዘዘ አምላክ ከዚሁ ጋር አብሮ እንደሚለውጣቸውና የሁኔታቸውን አቅጣጫ መምራት እንደሚችል በሰጠን ተስፋ ሙሉ እምነት ሊኖረን ይገባል። እንደዚያማ ባይሆን ኖሮ ለምን እንጸልያለን? ጸሎትን በተመለከተ ያሉን አእምሯዊ ችግሮች መልስ ቢያገኙም ባገኙም የመጸለይ ኃላፊነት እንዳለብን በፍጹም መዘንጋት የለበትም። ከዚህም በላይ ስለምንጸልይበት ጉዳይ የእግዚአብሔርን ፈቃድ ማወቅ እንችላለን። ያ ማወቃችን ያን ማወቃችን ደግሞ በእምነት እንደንጸልይ አስተማማኝ መሰረት ይሆንልናል እግዚአብሔር ሊገባን በሚችል መንገድ በተለያዩ ሁኔታዎች ይናገረናል። ማንኛውንም ጉዳይ በተመለከተ የእግዚአብሔር ቃል ተሰጥቶናል። በልባችን ውስጥ መንፈስ ቅዱስ ስለሚሰራና ስለሚንቀሳቀስ እንደ እግዚአብሔር ፈቃድ ይማልድልናል። ሮሜ 8፥26-27። የምንጸልይበትን ጉዳይ በተመለከተ በትዕግስት ከጠበቅ ነው የእርሱ ፈቃድ መሆኑ አለመሆኑን ለልባችን ይናግረናል። እንደ እግዚአብሔር ፈቃድ እየጸለይን እንደሆነ ስንገነዘብ ደግሞ በተስፋ ከመጸለይ ባሻገር በእምለት መጸለይ እንጀምራለን። እግዚአብሔር የጸሎት ሸክም ልባችን ውስጥ ማስቀመጡ ለዚያ ጸሎት መልስ እንደሚሰጥ ማረጋገጫ ነው። ስለዚህም የግንዛቤ እምነት ስለሚሆንልን በጸሎት መትጋት እንቀጥላለን። ጆርጅ ሙለር የተባለው ታላቅ የእምነት ሰው ሁለት ሰዎች ጌታ ኢየሱስ ክርስቶስን እንዲቀበሉ ለብዙ ዓመታት ጸልይ ነበር። ታዲያ አንድ ቀን እነዚህ ሰዎች ወደ እምነት ይመጣሉ ብለህ አሁንም ታስባለህ ወይ? የሚል ጥያቄ ስቀርብለት፣ በእርግጥ ወደ እምነት የማይመጡ ቢሆን ኖሮ እግዚአብሔር ይህን ያህል ዘመን እንድንጸልይላቸው ያደርግ ነበር ወይ በማለት ጥያቄውን በጥያቄ መልሷል። ሙለር ከመሞቱ ጥቂት ቀደም ብሎ ሁለቱም ሰዎች ተራ በተራ ጌታ ኢየሱስ ክርስቶስን ተቀብለዋል። ስንጸልይ የመጀመሪያ ጉዳያችን ከእግዚአብሔር ጋር መሆን አለበት። ሰዎች ወይም ሁለተኛውን ስፍራ መያዝ ይኖርባቸዋል። ጸሎታችንም ግብ እግዚአብሔር ጸሎታችንን መስማት ወይም ማድመጡ ነው። ጸሎት እግዚአብሔርን ያንቀሳቅሳል፣ እግዚአብሔር ደግሞ ሰዎችን ያንቀሳቅሳል። ሰዎችን የሚያንቀሳቅሰው ጸሎታችን ሰምቶ መልስ የሚሰጠን አምላክ ነው። ጸሎት አለማት የሚንቀሳቀሱ ክንዶችን ያንቀሳቅሳል፣ ከዚህ የተነሳ ደህንነት ከሰማይ ይወርዳል። አለ አንድ ያልታወቀ ገጣሚ ስለ ጸሎት ስናገር ሰዎችን ማንቀሳቀስ ከፈለገ መንፈሳዊ መሪው እግዚአብሔርን በጸሎት ማንቀሳቀስ አለበት። ምክንያቱም ጸሎቱን ሰምቶ ሰዎችን እንደሚያንቀሳቅስ ተስፋ ስለሰጠው ነው። ብልጣብልጥና ጮሌ የነበረው ያዕቆብ ከእግዚአብሔርና ከሰዎች ጋር ታግሎ ማሸነፍ ከቻለ የሚፈለገውን ሁኔታ አሟልቶ የሚጸልይ መንፈሳዊ ሰው ተመሳሳይ ኃይል የማይኖረው ይመስላችኋል? ዘፍጥረት 32:28 እንዲህ ያለ ብርቱ ጸሎት ማድረግ የሚቻለው ከእግዚአብሔር ጋር ትክክለኛ ግንኙነት ሲኖረን ብቻ ነው። አንዳንድ ጸሎቶች ለምን መልስ እንደማያገኙ ቅዱሳት መጻሕፍት የተለያዩ ምክንያቶችን አቅርበዋል። እነዚህ ምክንያቶች ከእግዚአብሔር ጋር ሊኖረን የሚገባ ትክክለኛ ግንኙነት ማዕከል ያደረጉ ናቸው። የራሳችን ጥቅምና ፈቃድ ማዕከል ካደረገ ጸሎት ጋር እግዚአብሔር ምንም ግንኙነት የለውም። ለተሳሳተና አላማ አላማም ድጋፉን አይሰጥም። አጥብቀን የያዝነውና የምናብላለው ኃጢአት እግዚአብሔር እንዳይሰማን እንቅፋት ይሆናል። እንዲህ ከሆነ ደግሞ የኃጢአት ሁሉ ምንጭ የሆነው አለማመንን በዋዛ አይመለከተውም ማለት ነው። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ዕብራውያን 11 6። ጸሎታችን ዋናው አጠቃላይ ዓላማ እግዚአብሔርን ማስከበር መሆን እንዳለበት በቅዱሳት መጽሐፍ በተለያየ መልኩ ተገልጧል። መጽሐፍ ቅዱስ ውስጥ ሁነኛ ቦታ ይዘው የምናገኛቸው መሪዎች ሁለት ለጸሎት ከፍተኛ ስፍራ የሚሰጡ ሰዎች ነበሩ። መሪዎች መሆን የቻሉት የኃይል ሁሉ ምንጭ ከሆነው ጋር ግንኙነት ስለነበራቸው እንጂ በአስተሳሰባቸው ወይም በአመለካከታቸው መጥቀት አልነበረም። በጸሎት የእግዚአብሔርን ኃይል ማንቀሳቀስ በመቻላቸው እንጂ ከዘር ባገኙት ወይም ከባህላቸው ካወረሱት መልካም ነገር አልነበረም።